ሀሳብ እንደ መንገድ በማስረጃ የተደገፉ ቋሚ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው የሚቀርበው። እንግዳችን ሱራፌል ወንድሙ ተዋናይ፣ ጸሐፌ ተውኔት፣ የሬዲዮና የቴሌቪዥን ፕሮግራም አቀናባሪ፣ ጸሐፊና መምህር ነው። በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍና የድራማ ትምህርቶች መምህርና እንዲሁም የሂውማኒቲስ ፋካልቲ ረዳት ዲን ሆኖ አገልግሏል። ዛሬ በቲያትርና በትርኢት አጻጻፍ ታሪክ የድረ ምረቃ ጥናቱን በመከታተል ላይ ነው ባህልና ማኅበረሰብ በዚህ የመጀመሪያ ክፍል ውይይቱም በሱራፌል ሴቶችና አብዮቱ የተሰኘ ጥናት ላይ ያተኩራል የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ወደ ውይይቱ እናምራ ሱራፌል ወንድሙ አበበ እንኳን ደህና መጣ እንኳን ሰላም ቆየኝ አሉላ ከያኒ መምህር ዛሬ ደግሞ ተማሪ ከትምህርቱን ጀምር ሌሎች የቀሩ መታወቂያዎች እንዳሉ አውቃለሁ። መታወቂያ እንኳን እሺ ይሁን ብቻ አዎ፣ ተማሪ ነኝ። ከዚህ በፊት ተማሪ ነበርኩ። በህይወት ሁሌ ግን ማለት የፈለግከው ይገባኛል። አሁን ትምህርት ቤት በሙሉ ጊዜ ወንበር ላይ ተቀምጠ እየተማርክ ነው የሚለው በጣም ትክክል ነው እና ተማሪነት ደስ ብሎኝ ተያይዋለሁ። በዩኒቨርሲቲ ኦፍ ሚኒሶታ ነው እየተማርኩ ያለሁት። ክላስ ከጨረስኩ አንድ ሁለት አመት ሆኖኛል። ስለዚህ አሁን ጽሁፌን በመጻፍ መምረቂያዬን ያዘጋጅ ግሩም የተማሪነቱ ወቅት ብዙ እንድናነሳ ይጋብዛል። ከመምህርነት በቀጥታ ቅድም እንዳልከው መደበኛ ትምህርት ቤት ውስጥ የሙሉ ጊዜ ተማሪ መሆን የሚሰጠው መንፈስ አለ። በተለይ ከብዙ አመታት የመድረክም ከመድረክም ውጭ ህይወትና ስራ በኋላ ዛሬ የምንነጋገረው ሀሳብ ጥበብና ህይወት በሚል ርዕስ ነው ሀሳብን ከተማሪ፣ የተሻለ ከህይወት ተማሪ ጭምር የተሻለ መቀመር የሚችል ያለ አይመስለኝም። ብርዱ እንዴት ነው ሚኒሶታ? ብርዱ ብዙ ያሳስባልትን። ከብርዱ ልውጣት ብርድ ኃይለኛ ብርድ አለ ሚኒሶታ። ግን ትለምደዋለህ። ብዙም ሰው እየኖረ ነው፣ ይጋነናል አንዳንዴ። ግን ሰዎች ተቋቁመው ደግሞ እየኖሩ ነው እዛ ያሉት። በተለያዩ የብርድ ሀገራትም ይኖራል እና እኔም ለምጄዋለሁ። ሚኒሶታ ደግሞ ትንሽ ፈገግ ማለት ሲጀምር አየሩ ደግሞ ውበቱ እጅግ ይፈካና ብርዱን ያስረሳል ስለዚህ ለምቼዋለሁ እንዲህ ባለው የሙቀት ጊዜ ወደ እናንተ ነው ሰው የሚሰደደው ሙቀቱ ይበረታ አይሆንም እናንተ ጋር አንዳንዴም ይበረታል ግን ውበቱ በጣም ይጨምራል ብዙ ውሃዎች ስላሉ ውብ ነው በጣም በአውሮፓውያኑ የዘመን አቆጣጠር ከ2012 ጀምሮ ነው ትምህርትህን ጥናትህን የጀመርከው ኑሮም እንግዲህ እንደጀመርክ አድርገን መቁጠር እንችላለን የዚህ ሀገር ኑሮ ነው ቤተሰብህ አዲስ አበባ ነው ያለው እና ናፍቆትስ ናፍቆት በጣም በጣም አለ። በአመት አንዴ ነው መሄደው ወደ ኢትዮጵያ እና አመት ሙሉ ናፍቆት አለ። አሁን አሁን ስካይፕ አለ፣ ከዛ ዋትሳፕ፣ ቫይበር፣ እንደገና መደበኛ ስልክ ትነጋገራለህ፣ በቪዲዮ ትነጋገራለህ፣ ሜሴንጀር ምን ሁሉ እነዚህ ሁሉ ኖረው ግን የምር ሀግ መደራሪ መጠቃቀፍ ለምሳሌ እናቴ ስታገኘኝ እንደው ናፍቅኩ ምናምን ብላ ያሳርጋ ግንባሬን ሳም ሳም የምታደርገኝ እሱ በጣም ይናፍቅሃል። እና ከዛ ልጆችህን፣ ከዛ ባለቤትህን፣ ቤተሰብህን እነዚህ ሁሉ በጣም የምር የሚናፍቆች ናቸው። እና ከባድ ነው። ግን ደግሞ እዛ ሚኔሶታ ደግሞ ብዙ ወዳጆች አሉ፣ ዘመዶች አሉ፣ የሚያስረሱ ለአንተ ፍቅር የሚሰጡ አክብሮት የሚሰጡ ቤተሰቦች እዛ ማፍርቻ አለው ና እነሱ እነሱ ይከፋፍሉላል። ጥሩ ነው። ሀሳብ ይከፈልልኛል ያልከው እንግዲህ ሀሳብ እንዲከፈል ወይም እንዲከፈልበት ነው። ዛሬ አንድ ወጋችን ና በትምህርት ቤት ጀምረናል። ስራፌል ጥናትህ አብዮቱና በተለይ ወደ ሴቶች ያዘነበሉ ነገሮች ትሳ ባለ የሴቶች ጉዳይ ያሳስበሃል፣ ህብረት ወይም ማህበር እስከ ማቋቋም ድረስ ደርሳቸዋል። ያንተ ጥናት ግን አቤቱና ሴቶች በተለይም ደግሞ በጊዜው ቦታ ያልተሰጣቸው የተዘነጉ የታለፉ ሴተኛ አዳሪዎች በዛ ብዙዎችን በበላ አብዮት ብዙ ለውጦች በተካሄዱበት አብዮት ውስጥ ምን ሚና አላቸው የሚለውን ጫፍ የያዘ ነው። መጀመሪያ እንዴት ወደዛ ርዕስ አመራ? ምን አመጣው ያን ርዕስ? ምንስ አገኘ? በመጀመሪያ የሴቶች ጉዳይ የሚለው ነገር በትልቁ መታሰብ አለበት። በተለይ ወንዶች የሴቶችን ጉዳይ አንድም ጥያቄው እንዳይመጣ በማዘግየት ከመጣም እንዳይመለስ በኋላ በገመድ በመሳብ ሁለትም ደግሞ በማፈን ሶስትም ደግሞ ጥያቄውን አምጥተውት ሴቶች ታግለው የሆነ ፍሬያቸውን ሊበሉ ሲሉ ነጥቆ በመብላት ኮኦፕት፣ በማድረግ ወደ ራስህ ፍላጎት በመውሰድ በመጠምዘዝ ሂደት ኢትዮጵያ በጣም ትታወቃለች። አንደኛው ትልቁ የአብዮቶች ፕሮጀክት የ66 አብዮትም ሆነ 1983 አብዮቶች ለሴቶች ምን ይዘው መጥተዋል የሚለው አሁንም ትልቅ አጠያቂ የሆነ ነገር ነው። ሌላው ቀርቶ ህገ መንግስቱን ያረቀቁ ሰዎች ራሳቸው በአደባባይ እንደሚናገሩት ሁሉ የሴቶች ጥያቄ አሁንም ብዙ ብዙ ሊሰራበት የሚገባ ነው። በሕግ መልክ እንዲመጣ ራሱ ብዙ ጥረት አድርገዋል ሴቶች። ሕግ መጥቶም ደግሞ ሕግ በቂ የማይሆንበት ነገር አለ። ሁልጊዜ ፖለቲካዊ መልስም ይፈልጋል። ስለዚህ ሕግ ራሱ የፖለቲካ ጉዳይ ነው። ስለዚህ በዛ በዛ ረገድ ስታይ ብዙ ያልተመለሱ ነገሮች አሉ። ሴቶች ግን ትግል አላደረጉ ማለት አይደለም። ወንዶችስ ምንድን ነው ተሳትፎ ማድረግ ያለባቸው? ይሄ ማለት እኛ ከሴቶች ጋር አንድ ነን፣ እንደው ጭቆናቸው ይገባኛል ብሎ አጉል መለፈፍ ሳይሆን ልዩነቱን በመረዳት ሴቷ የምትኖረው ኑሮ እኔ እናንተ አንኖርም ጠዋት ከቤታችን ስንወጣ ወንድነታችን የሰጠን ታሪካዊ ጥቅም እንደ ሴት ልጨቁን። ዛሬ ጠዋት ወጥ ብለህ ባትታጠቅም ግን ወንድነት የሚሰጥ ጥቅም አለ። ማታም ወደ ቤት ስትሄድ፣ ደረትን ነፍተህ መቼም እኔ ደረት እንኳን የለኝም፣ እንዲህ እንዲህ እያልክ በነፃነት አምሽተህ ወደ ቤት ስትገባ፣ ሴቷ ባትፈራ እንኳን እንዳንተ ነው የምትራመደው ወደ ቤቷ ስትሄድ እንደዚህ አይነት ትናንሽ ከሚመስሉ ጥቅሞች ጀምሮ ብዙ ነገሮች አሉ። እንደገና የኢኮኖሚ ጥቅም፣ የትምህርት ጥቅም ዛሬ እኔ እናንተ እዚህ ጋር ቁጭ ብለን የምናውረው ሁለት ወንዶች በሴቶች ጉዳይ ራሱ ማውራታችን ራሱ ፖለቲካዊና ታሪካዊ ሁኔታ የፈጠረው ነው። ስለዚህ እነዚህን ሁኔታዎች በመረዳት እንዴት ነው ወንዶች ከሴቶች ትግል የምንማረው? ሴት ታጋዮችን ማዳመጥ መቻል አለብን። ምንድን ነው እያሉ ያሉት አንዳንዴ የእነሱንም ጥያቄ እኛ ካላራመድን ብለን እንደው እናውቀዋለን ብለን እንሄዳለን እና እነሱ እነሱ ጥያቄዎች አሉ። የእኔ ጥናት በዋናነት የሚያተኩረው የኢትዮጵያ ሴት የኪነ ጥበብ ሰዎች በአብዮት ሰዓት እና በአጼያዊ ስርዓቶች በተለይ በአምስቱ ዓመት የጣሊያን ወረራ ዘመን በኋላም ደግሞ በአጼ ኃይለስላሴ አጼያዊ ስርዓት ውስጥ እንዴት ነው የኖሩት? ምን አይነት ፈተና አልፈዋል? እነሱ ከትግል ውጭ ናቸው ወይ ትግላቸው ምን ይመስል ነበረ የሚሉትን ነገሮች ለማየት ነው የምሞክረው ግን ይሄ ቅድም ካልኩ ከአጠቃላይ የስራ ተጾታ ወይም የጀንደር ጉዳዮች ጋር እጅግ የተገናኘ ነው የጀንደርን ጉዳይ ስናነሳ በአብዛኛው ደግሞ የምንዘነጋው በእንግሊዘኛ ሴክሽዋሊቲ የምንለው የሴክሽዋሊቲ ፖለቲካ ወይም ደግሞ አላውቅም እንዲህ ብለን መፍታት ከቻለን የወሲብ ፖለቲካ አውደተ ነው አላውቅም የሴት ልጅ ወሲባዊ ህይወት ይቆጣጠራል። መንግስት ግን አይነግርህም። እሱን ሁሉ እየተቆጣጠረ እየተጠቀመ አሁንም ወንዶች ትርፍ ላይ ያተርፉበት ይሰራሉ። ስለአብዮት ስናወራ የተማሪ ንቅናቄ ነው ብዙ ጊዜ መሀል ላይ የሚመጣው። እዛ ውስጥም ደግሞ ወንዶች ናቸው የሚመጡት። እውነቱን ለመናገር ፊት ለፊት ላይ ያሉት ወንዶች፣ ምንም እንኳን በኋላ ላይ የሴቶችን ጥያቄ ያቀፉና ያራመዱ ወንዶች ቢኖሩ ሴክሲስት ይሆኑ ማለት ሴት ላይ ጾታዊ ተጽዕኖ የሚያሳድሩ ጉልበተኞች የተማሪዎች መሪ ነበሩ። ስለ እነሱ አናወራም። ስለዚህ ይሄ ቀርነት ያለው ወይም ኢንአዲኩዌት የሆነ የለውጥ ትግልና የነፃነት ናፍቆት ምንድን ነው ተብሎ መመርመር አለበት እና ራስን መጠየቅ ያስፈልጋል ማለት ነው። ስለዚህ ራሴን በመጠየቅ ሂደት ውስጥ ነው እችን ነገር ለመጻፍ የምሞክረው። እና አዎ ጉዳይ ነው በያገባኛል። በዚህ መንፈስ በዚህ ጥልቀት መውሰድ ራሱ አንድ ትልቅ እርምጃ ይመስለኛል። ምናልባት ብዙዎቻችን እንዳልከው የሴትን ጉዳይ ከመረዳቱ እና ሴቶቻችን ናቸው ሴቶች ግን ከእናትና ከእህቶቻችን ሲያልፍ ወይ ከህይወት ተጋሪያችን ሲያልፍ አናየውም። እና አሁን የምትላቸውን ጥያቄዎች ማንሳት ራሱ ሌላ አብዮት የሚጠይቅ ይመስላል። ስለ ታሪክ ደጋግመት አነሳለህ። አሁን ባነሳቸውም ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል። ይሄ ሀሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችንንም ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢው የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና፣ ለዛሬ ፋይዳ እንዲኖረው ትላንትም ያለፈበትን መንገድ የምናይበት መነጽር ጠቀሜታ እንዲኖረው ካለማግባባት ይልቅ መግባባት፣ አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፍት ምን አይነት ነገሮችን ትመለከታለህ? እስኪ አንዳንድ ሀሳቦችን እንፈልግ። እንግዳችንን ሱራፌል ወንድሙን እናመሰግናለን።